ባለፈው ሳምንት መጨረሻ በኦሮሚያ ክልልና በባህር ዳር ከተማ በተካሄደው ተቃውሞና ሰላማዊ ሰልፍ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ብዙ ሰው መሞታቸውና መታሰራቸው እየተዘገበ ነው። ቅዳሜ ዕለት አዲስ አበባና ድሬዳዋን ጨምሮ በመላ ኦሮሚያ የተጠራው ሰላማዊ ሰልፍ መነሻው ምክንያት የታሰሩ የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ በኦሮሚያ ውስጥ የሚደረገው መጠነ ሰፊ ግድያ እንዲቆምና ገዳዮቹ ለፍርድ እንዲቀርቡ፣ ኦሮሚያ ራሷን የማስተዳደር መብቱ እንዲጠበቅላትና የሕዝቦች መብት እንዲከበር ለመጠየቅ መሆኑ ነው የተነገረው። ይሁድ ዕለት በአማራ ክልል ባህር ዳር ከተማ ላይ የተደረገው ደግሞ የወልቃይት ጠገዴ ጉዳይ ላይ ያነጣጠረው ሆኖ በአገሪቱ በተለያዩ ቦታዎች እየተካሄደ ባለው ተቃውሞ ላይ የሚነሱ ጥያቄዎች በአግባቡ መልስ እንዲያገኙ የሚል ነበር። ስማቸው እንዳይጠቀስ የፈለጉ የአዳማ ከተማ ነዋሪ ከተማዋ ቅዳሜ ዕለት ከሁለት ሰዓት ጀምሮ ደራርቱ አደባባይ ህዝብ የተለያዩ መፈክሮች ይዞ እንደወጣና ብዙ የጸጥታ አካላት እንደነበሩ ይናገራሉ። ከዛ በኋላም ይላሉ እኚህ የአዳማ ነዋሪ ድምፁ ማሰማት ሲጀምር ቶክስ ነበር የተጀምረው። ቶከሱ ህዝቡንም መደብደብ ጀመሩ። በዱላ ማለት ከጥይትም በላይ በዱላ የቆሰለ በዱላ የተሰባበረ ሰው መሬት ላይ የጎተቱ የሚደበድቡት ሰው ነው በጣም የሚበዛው እና ጥይት እኔ ያየሁት ነገር የለም፣ ግን የሌላ ነገር ነበረ። የውሸት ጥይት የሚባል ነገር ነበረ መሰለኝ። ከአጠገባችን ሰው ተመትቶ ሲፈነከት ሲወድቅ ምናምን ነበር እና ትክክለኛ ጥይት ግን አይመስለኝም። ግን የተጎዳ ሰው አለ ተብያለሁ። አንድ ሰው ሞቷል የሚባል ወሬ ሰምቻለሁ፣ ግን ባየውም ባይነ ግን ሰዎችን ስጎትቱ መኪና ላይ ሲጭኑ ስደበድቡ በጣም ብዙ ችግር ሲያደርሱበት ነበር እና በጣም አስከፊ ነገር ነበረ። ይሄ ብቻ አይደለም። ሰውን ከየቤቱ እየዞሩ መታወቂያ እያዩ ማለት አንተ ኦሮሞ ከሆንክና ኦሮምኛ ተናጋሪ ከሆንክ፣ በቃ ሌላ ነገር ነው። መታወቂያ እየቀሙ እያዩ መኪና ላይ መጫን ነበር የተጀምረው። ከዛ በኋላም ማለት ነው ከሰዓት ሙሉ ያለው ነገር ራሱ ይህ ድብደባና ከቤት ወደ ቤት እየሄዱ ማሰርም ይሁድና ዛሬም እንደቀጠለ እኚህ አስተያየት ሰጪ ይናገራሉ። ሌላኛው አስተያየት ሰጪ የባህርዳር ነዋሪ መሆናቸውን ጠቅሶ ትላንት ሰላማዊ ሰልፉ በሰላም እንደተጀመረ ጠቅሶ ከዛ በኋላ የሆነውን እንዲህ ያስረዳሉ። ከዛ ከጎጃም ወደ ባህርዳር ጎጃም ሕዝብ ደግሞ ወደ ባህርዳር ሲመጣ ባይማዶ ሲደርስ ማለት ነው እነዛኞቹ ከዚኛው ከባህርዳር ሕዝብ ጋር አትቀላቀሉም በማለት ነው። ስሙ ሪክላሙን እየነካ ያለ ሆነ ህጻን ልጅ ከተገደለ በኋላ ነው ስ ያን ድርግር ግርግር ተፈጠረ። እስካሁን ድረስ አሁን በጣም አደጋ አደገኛ ቦታ ላይ ነው ያለው ህዝቡም ወጥቷል። እነሱም ያው አጋዜ የሚባለው ወታደር አሁን በጣም ተኩስ ከፍቷል። አባይ ማዶ ላይ እስካሁን ድረስ አሁን እስካሁን ሁለት ሰው ተጎድቷል። ህዝብና ታጣቂ ኃይሎች ዛሬም እንደተፋጠጡ መሆናቸውንም እኚህ የከተማዋ ነዋሪ ለዶይቼ ቬለ ተናግረዋል። ግርግሩ በጣም የሚያሰጋና በጣም አስፈሪ ነበረ። ህዝቡም ወደ ቤቱ አልገባም። ያው ህዝቡም አድገናለ ነዚህ ሽም ወዳው ከህዝቡ ጋር ያላቸውን ግንኙነት የኢትዮጵያ መንግስት በኦሮሚያ ሆነ በባህር ዳር የተቃውሞ ሰልፎች ከመካሄዳቸው አስቀድሞ ከአርብ ጀምሮ የኢንተርኔት አገልግሎት አቋርጦ እንደነበር ተዘግቧል። የኢንተርኔት አገልግሎት ዛሬ እንደገና ቢጀምርም ወደፊት ሙሉ በሙሉ ሊዘጋ ይችላል የሚል ፍራቻ በማህበረሰቡ ላይ ፈጥሯል ትላለች የአዲስ አበባ ነዋሪ የሆነችው ኤደን ጋሻው። ለችግሩ እልባት ለመስጠት ይህ መፍትሄ አይሆንም ትላለች አሁን የሰዎችን ጭንቀት የሰዎችን እምቢተኝነት ኢንተርኔትን በመዝጋት ምንም ነገር ማስተካከል አይቻልም። ችግሩን መፍትሄ መስጠት ነው። ሰው ምግብ ይፈልጋል፣ ምግብ መስጠት። ሰው ቤት ይፈልጋል፣ ያለን ማድረግ። ሰዎች መታፈን የለባቸውም፣ አለማፈን ነው እንጂ ኢንተርኔትን መዝጋት። ሌላ አማራጭ ሰው ይፈልጋል። ሌላው እኚህ የደሴ ነዋሪ ደግሞ መፍትሄ ሊሆን ይችላል ያሉትን ሀሳብ እንዲህ ሰንዝረዋል። መግለጫውን ማውገድ ሳይሆን ማንም ሰው እንደዚህ ህገወጥ ሰልፍ መውጣት የለበትም ሳይሆን ህዝቡ ምን ይላል እሱ አዳምጦ ተገቢውን አስቸኳይ ምላሽ መስጠት ያለበት እንጂ በዚህ ከቀጠለ ሀገራችን ወደ አልተረጋጋ ነገር እየገባች በግል እየታየ ነው። ውድር ውስጥ በየቀኑ እየሞቱ ነው። በየቀኑ እየተገደሉ ነው። መንግስትም እርምጃ እየወሰደ ነው። ስለዚህ በአስቸኳይ ይህ ልባት ሊሰጡ ይገባል ብያ በፌስቡክ ድረ ገጻችን ላይ አስተያየታቸውን ከሰጡ መካከል ሰላማዊ ሰልፉን ጸረ ሰላም የአገሪቱን አንድነት የሚያደፈርስ ነው ሲሉ አስተያየታቸውን የሰነዘሩም አሉ። ሌሎች ደግሞ መንግስት የግድያ ወይም የእስር እርምጃውን ካላቆመ አገሪቱን ቀውስ ውስጥ ሊከት እንደሚችል አስጠንቅቀዋል።